Yex ya Amerika radio tabiano Egray. ብዘይ ኢትዮጵያ ኢትዮጵያ ድማ ብዘይ ትግራይ ከመኪና ብዘይ መቶር ትርጉም የብሉን ትግራይ ኢትዮጵያ ያለ ትግራይ ሞተር እንደሌላት ተሽከርካሪ ነው ነበር ያሉት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬ ሁለት በመቅሌ ካሰሙት ንግግር የተወሰደ ነው። ዝርዝሩን በዕለቱ አብሔረስ እናቀርባለን። አሁን ወደ ዜናዎቹ እናልፋለን። የምስራቅ አፍሪካ ሀገሮች መሪዎች ደቡብ ሱዳን ባለፈው ህዳር የጣሰችውን የተኩስ አቆም ስምምነት አስመልክቶ የቀረቡባትን አምስት ሪፖርቶች ይፋ እንዲያደርጉ እንዲሁም ለጥሰቱ በኃላፊነት የሚጠየቁትን እንዲቀጡ የዩናይትድ ስቴትስ መንግሥት መጠየቁን አንድ የዋይት ሀውስ ቤተ መንግሥት ባለሥልጣን ለቪኦኤ ተናግረዋል። ባለፉት አራት ዓመታት በደቡብ ሱዳን የተካሄዱ ያልተሳኩ የሰላም ጥረቶችን የታዘበው የምሥራቅ አፍሪካ የልማት በይነ መንግሥታት ድርጅት ወይም ኢጋድ በሀገሪቱ የሚካሄደውን ጨካኝ የእርስ በርስ ጦርነት የሚመሩትን ወታደራዊ አዛዞች ተጠያቂ በማድረግ ማዕቀብ እንደሚጠቀም አሊያም በቅርብ የተፈጸሙ የተኩስ አቁም ጥሰቶችን ዝርዝር ይፋ እንደሚያደርግ አስጠንቅቋል። እስካሁን ግን እርምጃ አልወሰደም። የወቅቱ ሊቀመንበር የኢትዮጵያ ውጭ ጉዳይ ሚኒስትር ወርቅነህ ገበየው ኢጋድ ለምን የመርማሪዎቹን ሪፖርት ይፋ እንዳላደረገ ተጠይቀው አስተያየት አልሰጡም። ከሁለት ሳምንታት በፊት ግን አንደኛውን ሪፖርት ለአፍሪካ ሕብረት ልኮ እርምጃ እንዲወሰድበት መጠየቁን ኢጋድ ገልጿል። መንግሥት በሀገሪቱ ሰሜን ምስራቅ ከተሞች በናስር በኬጆ ኬጅ እና የይ የተከፈተውን ወታደራዊ ዘመቻ ጨምሮ ደቡብ ሱዳን ውስጥ ውጊያዎች የመቀጠላቸው ዜና ዋሽንግተንን በጥልቅ አሳስቧታል ሲል አንድ ከፍተኛ የዩናይትድ ስቴትስ ባለሥልጣን ጨምረው ተናግረዋል። የኡጋንዳ መንግስት ከእስራኤል አምስት መቶ አፍሪካውያንን ጥገኝነት ጥያቄዎች ሊቀበል እንደሚችል አስታወቀ። እስራኤል ህጋዊ ባልሆነ መንገድ ወደ አገሯ የገቡ በብዙ ሺ የሚቆጠሩ አብዛኞቹም ኤርትራውያንና ሱዳናውያን ስደተኞች የሆኑባቸው በሌሎች ሀገሮች ለማስፈር ትፈልጋለች ነው የተባለው። የአሜሪካ ድምጽ ራዲዮ ዘጋቢ ሀሊማ አቱማኒ ከካምፓላ ያደረሰችንን ዘገባ አዳነች ፍሳዬ ዛ ቀርባለች። የኡጋንዳ የአስከፊ ጊዜ ረድኤት ዝግጁነትና የስደተኞች ሚኒስትር ሙሳ ኬኩዌሩ ከእስራኤል ጥያቄ መቅረቡን ዛሬ በተደረገው ጋዜጣው ጉባኤ አረጋግጠዋል። እስራኤልና ሌሎች የስደተኞችን ጉዳይ የሚመለከቱት ድርጅቶች ዩጋንዳ አምስት መቶ ኤርትራውያንና ሱዳናውያን ስደተኞችን እንድትቀበል ጥያቄ አቅርበዋል። የዩጋንዳ መንግስትና የሚኒስቴር መስሪያ ቤቱ የቀረበውን ጥያቄ በአዎንታዊ መንፈስ ለመቀበል እያሰቡበት ነው። የተባበሩት መንግስታት ድርጅት የስደተኞች አገልግሎት እንደሚለው አራት ሺህ የሚሆኑ አፍሪካውያን ጥገኝነት ጥያቄዎች ከአምስት ዓመታት ወዲህ በፍላጎታቸው ከእስራኤል ወደ ኡጋንዳና ና ሩዋንዳ ሄደዋል። ሁለቱ ሀገሮች ግን ይህን ዘገባ አጥብቀው አስተባብለዋል። ኢኩዌሩ ዛሬ ለጋዜጠኞች በሰጡት መግለጫ በኡጋንዳና በእስራኤል መካከል በሚስጥር የተደረገ ስምምነት የለም ብለዋል። አምስት መቶ ስደተኞችን ለመቀበል በሚደረገው ውይይት ማመልከቻ አቅራቢዎቹ በሚገባ እንደሚመረመሩ ገልጸዋል። በሂደት ላይ ነን። ህጋዊነትን የሚያጣራው ኮሚቴ የመጀመሪያን ቡድን ለመቀበል ተዘጋጅቷል። ከገመገመ በኋላ መለኪያችንን የሚያሟሉትን ስደተኞች ወዲያውኑ ይቀበላል። አርባ ሺህ የሚሆኑ አፍሪካውያን ስደተኞች እስራኤል ውስጥ ይገኛሉ። አብዛኞቹ ኤርትራውያንና ሱዳናውያን ናቸው። በግጭትና በጭቆና ምክንያት ወደ ሀገራችን ለመመለስ አንችልም ብለዋል። አብዛኞቹ እስራኤል የገቡት እንደ አውሮፓ አቆጣጠር ከ2006 እስከ 2012 ዓ ም በነበረው ጊዜ ውስጥ ነው። እስራኤል የኢኮኖሚ ፍልሰተኞችና ሰርጎ ገቦች ናቸው በማለት በስደተኛነት አታያቸውም። ኡጋንዳ በአሁኑ ወቅት አብዛኞቹ ካለፉት ሁለት ዓመታት ወዲህ በደቡብ ሱዳንና በኮንጎ ዲሞክራሲያዊ ሪፑብሊክ ከሚካሄዱት ግጭቶች የሸሹ 1.4 ሚሊዮን ስደተኞችን ያስጠጋች ሀገር በመሆኗ አሁን ሲጨመርባት ቀላል እንደማይሆን ተገልጿል። ውሸታምና ልፍስፍስ ሲሉ የዩናይትድ ስቴትስ ዶናልድ ትራምፕ ያባረሯቸውን የቀድሞውን የኤፍቢአይ ዳይሬክተር ጄምስ ኮሚን ሞልጨዋቸዋል። ኮሚን በማባረራቸውም የሚሰማቸው ታላቅ ክብር እንደሆነ ፕሬዝደንቱ ተናግረዋል። የትራምፕ የስድብ ውርጅብኝ የተከተለው ጄምስ ኮሚ የጻፉትን ከፍ ያለ ታማኝነት እውነት፣ ውሸትና አመራር በሚል የሰየሙትን በመጪው ሳምንት ሊያወጡ ያሰቡትን መጽሐፍ ማስተዋወቅ እንደጀመሩ ነው። መጽሐፉ ግብ ግብ ውስጥ ከገቡባቸው ፕሬዚደንት ጋር የነበሯቸውን ግንኙነቶችና ፕሬዚደንቱን በፌዴራሉ ምርመራ ቢሮ ኤፍቢአይ ስራዎች ውስጥ ጣልቃ ይገባሉ ሲሉ የወነጀሉባቸውን ሐሳቦች የያዘ እንደሆነ ተነግሯል። በሌላ ዜና የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ የፓሲፊክ ሀገሮችን የንግድ ስምምነት እንደገና መቀላቀል እንደሚፈልጉ አስታወቁ። ጃፓን ይህን ዜና የተቀበለችው ግን በጥንቃቄ ነው። የንግድ ሚኒስትሩ ቶሺሚትሱ ሞቴጊ ዛሬ ስለዚሁ ሲናገሩ የፕሬዚዳንት ትራምፕ ፍላጎት ስምምነቱን በትክክል ከገመገሙ በኋላ ጠቀሜታውን በመገንዘብ ከሆነ ልንቀበለው የምንችለው ይሆናል ነው ያሉት። ይህ የንግድ ስምምነት ከመስታወት እንደ ተሰራ ዕቃ ሊሰበር የሚችል ቢመስልም በስምምነቱ ማንኛውንም አንቀጽ እንደገና ገና መደራደር አለመፍቀዱን ሁኔታዎችን እጅግ አስቸጋሪ ያደርጋቸዋል ሲሉም አክለዋል። ፕሬዚዳንት ዶናልድ ትራምፕ ስልጣን በተረከቡ በሶስተኛው ቀን አገራቸው ከፓስፊክ አገሮች ጋር የነበራትን የንግድ ስምምነት ካቋረጡ በኋላ አሁን እንደገና ተመልሰው መቀላቀል ይፈልጋሉ። በዚህ መሰረትም ከፍተኛ የንግድና ምጣኔ ሀብት አማካሪዎቻቸው ጉዳዩን እንዲፈትሹ ትዕዛዝ ማስተላለፋቸው ታውቋል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። ኬሚካዊ የጦር መሳሪያ መጠቀምን ከሚቆጣጠረው ድርጅት የተላኩ መርማሪዎች ዛሬ ሶሪያ የገቡ ሲሆን ከነገ ቅዳሜ ጀምሮ በዱማ ናሙናዎችን ይሰበስባሉ። ዱማ በቅርቡ የፕሬዚደንት ባሻር አልአሳድ ኃይሎች ኬሚካዊ መርዝ እንደተጠቀሙባት የሚነገርላት ከተማ ናት። መርማሪዎቹ በዚሁ ጊዜ በከተማዋ በመዘዋወር የአፈርና የደም ናሙናዎችን ከሰበሰቡ በኋላ ወደ ላቦራቶሪ ይልካሉ። ጥቃቱን ያደረሰው እከሌ ነው የሚል ውሳኔ ግን ድርጅታቸው አይሰጥም። ማረጋገጥ የሚችለው በጥቃቱ መርዝ ጥቅም ላይ መዋል አለመዋሉን ብቻ ይሆናል ተብሏል። ዱማ ላይ ባለፈው ሳምንት በደረሰ ጥቃት በትንሹ አርባ ሰዎች ተገለው በመቶዎች የሚቆጠሩ ሌሎች ታመዋል። ሶሪያ የመርዝ ጥቃት አልፈጸምኩም ስትል የቀረበባትን ክስ ውድቅ አድርጋለች። የታሊባን ሽምቅ ተዋጊዎች ምዕራብ አፍጋኒስታን ውስጥ አንድ የመንግስቱን የጸጥታ መቆጣጠሪያ ጣቢያ አጥቅተው በትንሹ እስካሁን በታወቀው አስራ አንድ ወታደሮችን ገለዋል። ትናንት ማታ በሄራት ክፍለ ሀገር በሺን አንዱ አውራጃ ጥቃቱ የደረሰበት የጸጥታ መቆጣጠሪያ ጣቢያ ከኢራን ጋር ይዋሰናል። የአውራጃ ዋና አስተዳዳሪ ሹክላል ሻከር ለአሜሪካ ድምፅ ሲናገሩ በታሊባኑ ጥቃት ሌሎች አራት የመንግስት ወታደሮችም ቆስለዋል። ይህ ህግና ስርአት አስከባሪ ፖሊስ በመባል የሚታወቀው ጣቢያ ጥቃቱ በደረሰበት ወቅት ጥበቃውን ያደርጉ የነበሩት የአፍጋኒስታን ወታደሮች ነበሩም ተብሏል። ከሞቱት መካከልም የጣቢያው አዛዥ ሳኢድ ሸራፈዲን አላዊ ይገኙበታል ሲሉ የአውራጃው ዋና አስተዳደር ሹኩራላ ሻከር አክለው ተናግረዋል። የታሊባን ቃል አቀባይ ዙባላህ ሙጃሂድ ለመገናኛ ብዙኃን ባሰራጩት መግለጫ በጥቃቱ የተገደሉት የመንግስት ወታደሮች ከሀያ እንደሚበልጡና አራት ሀንቪ ወታደራዊ ተሽከርካሪዎችንም ይዘው መሄዳቸውን አመልክተዋል። በመጨረሻም ዜና እረፍት። በኢትዮጵያ የትምህርትና ሌሎችም ዘርፎች ከፍተኛ አስተዋጽኦ ያበረከቱት ዶክተር ኃይለ ገብርኤል ዳኜ ዛሬ ከዚህ ዓለም በሞት መለየታቸውን ቤተሰቦቻቸው ለአሜሪካ ድምፅ ገልጸዋል። እስክንድር ፍሬው ነው የተከታተለው። ዶክተር ኃይለ ገብርኤል ዳኜ አገራቸውን በቅንነት ካገለገሉ አንጋፋ ኢትዮጵያውያን አንዱ ናቸው። በተለይ በትምህርት ዘርፍ የተለያየ አስተዋጽኦ አበርክተዋል። እስከ ለተሞታቸውም የምርምር ስራ አላቋረጡም። ከዚህ አንጻር የኢትዮጵያ የትምህርት ሚኒስትር ሆነው አገልግለዋል። የመምህራን ማህበር ፕሬዝዳንትና የአዲስ አበባ ዩኒቨርሲቲ የቢዝነስ ምክትል ፕሬዝዳንት በመሆንም ሰርተዋል። የዶክተር ኃይለ ገብርኤል ዳኜ አጎት የሆኑት ኢንጂነር ተረፈ ራስ ወርቅ በዚህ በትምህርት ዘርፍ ካደረጉት አስተዋጽኦ የተወሰነውን ጠቃቅሰዋል ጀምሮ ከዛም ዘመናዊ ትምህርት ላይ በየቦታው አስተምሯል። ከዛም አልፎ እስከ መጨረሻ የአዲስ አበባ ዩኒቨርሲቲ ቫይስ ፕሬዚደንት መሆን ደርሷል። በተለይ በአብነት ትምህርት ቤት ላይ ከኔ ጋር አብረን ሆነን አንኮበር ላይ መራሱ እርቅ መታሰቢያ የሚሆን የአብነት ትምህርት ቤት ተቃዋ ተጋብሶ እዛ ላይ ብዙ ደቀ መዛሙርት ለማፍራት ተችሏል። በምዕራብ ጀርመን ቦን የኢትዮጵያ አምባሳደር ሆነው ሲያገለግሉ ደግሞ የእሳቸው ቅንነትና ርዕዮተ ዓለም ያልወሰነው አርቆ ሀሳቢነት ታይቷል። የምዕራቡ ዓለም ተወላጅ የሆኑት ካርል ሀይንዝ በም ወደ ሶሻሊስቷ የኢትዮጵያ መጥተው የበጎ አድራጎት ስራ እንዲሰሩ መንገድ የጠረጉት ሁኔታዎችን ያመቻቹት ያኔ አምባሳደር የነበሩት ዶክተር ኃይለ ገብርኤል ዳኘ ናቸው። ዶክተር ኃይለ ገብርኤል ዳኘ ባለትዳርና የሁለት ልጆች አባት ነበሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች ለሰዓቱ ያለን ዜና በዚሁ ይጠቃለላል። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ሰለሞን ክፍሌነን በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ5 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚ የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ ኤችአር 128 በአማርኛ ተተርጉሞ የኢትዮጵያ ህዝብ ቢያነባው እንደም የኤች አር ዋንቶኒየትን ገልብጦ ያነበቡ ነበር የሚመስሉት እዛ ላይ ያ ጊዜ አዋጅን በሚመለከት እስረኞች መች እንደሚፈቱ የመሳሰሉትን ነገር። ስለዚህ ኤች አር ዋንቶኒየት ምንድን ነው ብሎ አንድ ሰው እንዲሁ ድንገት መንገድ ላይ ያቆመው ቢጠይቀኝ መልስ የምንድን ነው የመልካም አስተዳደር የጀርባ አጥንት ነው ብዬ ነው መልስ የምሰጠው። ዲያቆን ዮሴፍ ተፈሪ ናቸው። የዩናይት ስቴትስ ምክር ቤት ባለፈው ማክሰኞ ባጸደቀው የውሳኔ ሀሳብ ዙሪያ በቅንጅት ከሰሩ በርካታ ኢትዮጵያውያን አሜሪካውያን ድርጅቶችና ቡድኖች አንዱ የሆነው የኮሎራዶ የኢትዮ አሜሪካውያን ሲቪክ ምክር ቤት ወይም ካውንስል ሊቀመንበር ናቸው። ቃላቸው የጠቀሱትም የኢትዮጵያውን ጠቅላይ ሚኒስትር ዶክተር አብይን ንግግር ነበር። በኢትዮጵያ የሰብአዊ መብት ጉዳዮች ላይ ያተኮረውን የዚህን የህግ ውሳኔ ሀሳብ አላማና አተገባበር አስመልክቶ በተካሄደው ቃለ ምልልስ ከተናገሩት የተወሰደ ነው። ትላንት የጀምረው ውይይት ሙሉውን ሁለተኛው አጋማሽ ይቀርባል። አሁን ወደ ዕለቱ አብይ ርዕስ የዩናይትድ ስቴትስ ኮንግረስ የኢትዮጵያን ሰብአዊ መብትና የተጠያቂነት ህግ ኤች አር 128 ማጽደቁን እንደሚደግፉ በሀገር ውስጥ የሚንቀሳቀሱ የተቃዋሚ ፓርቲዎች መሪዎች አስታውቀዋል። ህጉ በሀገሪቱ እየታየ ያለውን ለውጥ አያሳይም ያለው የኢትዮጵያ መንግሥት የተቃዋሚ ፓርቲ መሪዎች ግን በኢትዮጵያ እውነተኛ የለውጥ መንገድ ገና አልተጀመረም ብለዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ሰሞኑን በዩናይትድ ስቴትስ ኮንግረስ የጸደቀው የኢትዮጵያ የሰብዓዊ መብትና የተጠያቂነት ሕግ ኤችአር 128 አሁንም የተለያዩ አስተያየቶችን መጋበዙን ቀጥሏል። መንግስት ህጉን ተችቷል። ተቃዋሚዎች ግን እንደ ጠቃሚ ድል እንደሚቆጥሩት እየገለጹ ነው። የኢትዮጵያ መንግስት ለሰላምና ዲሞክራሲ አስፈላጊ የሆኑ ተጨባጭ እርምጃዎችን እንዲወስድ ይጠይቃል። በዩናይትድ ስቴትስ ኮንግረስ የጸደቀው ይሄው ኤችአር 128 የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን እንዲያነሳ፣ የጸጥታ ኃይሎች ከልክ ያለፈ ኃይል መጠቀማቸውን እንዲያስቆም፣ የመሰብሰብን መብት እንደዚሁም የፕሬስ ነፃነትን እንዲያከብር በተጨማሪም ዜጎችን የገደሉና በእስር ላይም ግርፋት የፈጸሙ በህግ እንዲጠየቁ እንዲያደርግ ኤች አር 128 ጥሪ ያቀርባል። በኢትዮጵያ መንግስት መወሰድ አለባቸው ያላቸውን ሌሎች በርከት ያሉ እርምጃዎችም ይዘረዝራል። ኮንግረሱ ይህንን ህግ ማጽደቁን እንደሚደግፉ በሀገር ውስጥ የሚንቀሳቀሱ የተቃዋሚ ፓርቲ መሪዎች ገልጸዋል። ከነዚህ አንዱ የሆኑት የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ህጉ እንዲጸድቅ የበኩላቸውን ጥረት ማድረጋቸውን በማብራራት ነው የጀመሩት። እኛ እንግዲህ እንዲጸድቅ የሚችሉትን ጥረት ከሚያደርጉ ውስጥ ነበር ካደረጉት ውስጥ ነን። ስቴት ዲፓርትመንትም ኮንግረስም ገብተን ኢትዮጵያ ውስጥ የነበረውን ሰብዓዊ መብት ሰጥ ራሳችን ላይ የደረሰውን ጭምር እንደምሳሌ በማድረግ አስረድተናል። ራሳችን ላይ ሲሉ ለምሳሌ እኔ ለምሳሌ ታስሬ የነበሩ ቶች ተደረገ ያለው ማዕከላዊ ምንድነው ጨለማ ቤት ውስጥ ቀዝቃዛ ቤት ውስጥ ለአራት ወራት ቆይቻለሁ። ከዛ በቂሊንጦ በቃሊቲ ሁሉ ምንም በሌለ በፈጠራ ክስ ከፍተኛ ስቃይ ደርሶብኛል። ቤተሰቤ ላይ ችግር ደርሷል። ስራዬ ቆሟል። ቴሌ ነበር ምሳሌ ለአንድ ለአስር አመት ፓርቲ ተጎድቷል። የደረሰብኝ ችግር በጣም ብዙ ነው። ያንን ጨምሮ ያን ምሳሌ አድርጎ አብረውኝ የነበሩ ና አብታሟ አያሌ ሌሎችም ዳንኤል ሺበሺ ና አብርሃ ሌላውም በእኛ መዝገብ የነበረውን እንደ ምሳሌ ሌሎችንም በማዕከላዊም በቂሊንጦ በቃሊቲ የሚማቃቸውን ሰዎች ሁሉ እንደ ምሳሌ እያነሳል። ኢትዮጵያ ውስጥ ያለው ሰብአዊ መብት ጥሰት ብቻ ተብሎ የሚታለፍ እንዳልሆነ፣ አፈና፣ ግድያ፣ እስራት ሁሉ እንዳለ በደንብ አስረድተናል። ስለዚህ ይሄ ቢል እንዲጸድቅ ከፍተኛ ፍላጎት ከነበራቸውና ጥረት ካደረጉ እንደ ግለሰብም እንደ ፓርቲም ጥረት አድርገናል። ባለፈውም አሜሪካ ብሄድን ጊዜ መስከረም 2017 በነጮች አቆጣጠር ብሄድን ጊዜ ይህንኑ አስረድተናል። የኢትዮጵያ ህዝብ ጎን ቁሙ የሚል ነበረ። በእውነት የኛንም የሌሎችንም ሰምተዋል ማለት ይቻላል። በጣም ጥሩ እርምጃ ነው ብለን ነው ምናስበው። እንግዲህ ይህ ህግ ሲንከባለል የመጣ ነው ለረዘም ላሉ አመታት ማለት ይቻላል። በተለያዩ ሂደቶች ውስጥም አልፏል። አሁን የኢትዮጵያ መንግስት እየሰጠ ያለው ምክንያት ኤችአር 128ን ለመቃወሙ ወቅታዊውን ሁኔታ መነሻ ያደረገ ነው። በሀገሪቱ ያለውን ወቅታዊ ሁኔታ መሬት ላይ ያለውን ተጨባጭ እውነታ አያሳይም ነው ያለው። የኢትዮጵያ መንግስት ሲዘረዝረው ኢትዮጵያ በለውጥ ውስጥ ነው ያለችው የቀድሞው ጠቅላይ ሚኒስትር መፍትሄዋ ካለ መሆን ስልጣናቸው ለቀዋል። የአሁኑ ጠቅላይ ሚኒስትርም የተለያዩ የለውጥ እርምጃዎችን ለመውሰድ ቃል ገብተዋል። እስረኞች ተፈተዋል በሺዎች የሚቆጠሩ የሚሉና ሌሎች ነጥቦችንም እየጠቀሰ ነው የኢትዮጵያ መንግስትና ህጉ አሁን ካለው የኢትዮጵያ ተጨባጭ ሁኔታ ጋር አይሄድም ነው ሲጠቃልል። ምንድን ነው ሱ አስተይ በዚህ ላይ እንደው በደንብ ነው የሚሄደው የለውጥ ሀይል ለሆኑ በኦህዴድም በብአዴኑ ውስጥ ላሉ ሰዎች ራሳቸውን ዶክተር አብይን ጨምሮ በጣም የሚረዳ ነው ይሄ ህግ። ማንኛውም ህግ የሚጥስ ካለ ይኖራል ደግሞ እነሱ ውስጥ ያንን ስርአት ለማያስያዝ ይረዳል። በተረፈ የማይመለሱ እኮ ጥፋቶች አሉ። የሰው ህይወት ጠፍቷል። አካል ጎሏል። እሱን ወደኋላ መመለስ አይቻልም። ከሰፋ ማሮ ጀምሮ እስከ አያንቱ እስከ ትናንትነዋ ድረስ ግድያ አለ። ምኑ ነው የተሻሻለው? አሁንም አርባ ምንጭ ላይ እስር አለ። ለምሳሌ እኛ አባላት ታስረዋል። ቅድም እንዳልኩህ አያንቱ መሀመድ አሁን ከትናንት ወዲያ ሞታለች። እንዲያውም ሚረዳ ነው እንጂ ሀረርጌውን ነው። ስለዚህ ግድያ አልቆምም። ግድያ ለመቆሙ ብቻ አይደለም እስክንድር፣ የሚያሳዝነው ተጠያቂ አለመኖሩ ከ97 በፊትም ከ97ም ከዚያም በኋላ የገደለ ሰው በብዙ አፍሪካ ሀገሮች እኮ ዋናው ተከል ነው የሚሉት ነገር ሩዋንዳንም ጨምሮ አንድ ሰው ህይወት ሲያጠፋ ይጠየቃል። ወታደር ይሁን ባለስልጣን ይሁን ማንም ይሁን ኢትዮጵያ ውስጥ ተጠያቂ እስካሁን ድረስ ለጠፋው ህይወት ቢሾፍቱ ላይ ይሁን ወልዲያ ላይ ይሁን፣ 97 አዲስ አበባ ላይ ይሁን፣ 83 ሲገቡ ይሁን ለሞተው ሰው ሁሉ አንድ ሰው የተጠየቀ ፍርድ ቤት የቆመ የለም። ስለዚህ እንደ በደንብ መግፋት ነው ያለበት። ይሄ ቢል ብዙ ሰዎች መጠየቅ አለባቸው ብለን እናስባለን። ስለዚህ ወቅታዊ ሁኔታ እንዲሁም ይህን የሚጠይቅ ነው በእኛ እምነት። የእውነተኛ ለውጥ መንገድ ገና አልተጀመረም። የመያድ ፕሬዝዳንት ዶክተር በዛብህ ደምሴ ተመሳሳይ ሀሳብ አንጸባርቀዋል። በኢትዮጵያ ያለው የሰብአዊ መብት ችግር ለዓመታት የቀጠለ መሆኑን ያስታወሱት ዶክተር በዛብህ ኮንግረሱ ህጉን ለማጽደቅ የወሰነውም ከብዙ ትዕግስት በኋላ እንደሆነ ያብራራሉ። ይሄ ነገር ለብዙ ጊዜ የቆየና በተደረጉት ከምርጫ በኋላ በኢትዮጵያ ሕዝብ ላይ በደረሰው ስቃይና ችግር ምክንያት ተግባራዊ ሊሆን ችሏል። አሁን በአሜሪካን ኮንግሬስ ያም ሆነ ይህ ኢትዮጵያ መንግስት እያለ ያለው እኔም በሬዲዮ ስሰማ ሳዳምጥ አሜሪካን መንግስት በኢትዮጵያ ነፃ በሆነች ሀገር ውስጥ ገብቶ ይሄን አይነት ነገር ማድረግ የለበትም የሚል ጥያቄ አንስተዋል አንስተዋል። ይሄ አለ እኔ እንደሚመስለኝ የአሜሪካን መንግስት የኢትዮጵያ መንግስትን ተግባሩን እኔ ልስራል ብሎ የገባ ሳይሆን በእኔ እምነት የአሜሪካ ኮንግረስ የኢትዮጵያ አስተዳደር ውስጥ ገብቶ ልቆጣጠር ሳይል ይህንን እርምጃ የወሰደው የኢትዮጵያን መንግስት ለብዙ ጊዜ መክሮ ዴሞክራሲን እንዲያሰፍን የኢትዮጵያውያኖችን መብት እንዲጠብቅ ሌሎቹንም ነገሮችን ሊጠ ። ምክንያቱም ይሄንን የሚያደርግበት ምክንያት አለው። ያ ምክንያት ምንድን ነው? የአሜሪካ ኮንግረስ ኢትዮጵያ ለአሜሪካ ወዳጅ እንደሆነች ያውቃል። ያ የወዳጅ አገር ምክር አይነት ነው፣ እኔ እንደሚመስለኝ፣ አሻሽል፣ አገር ውስጥ ያለውን ጭቆናና የሰብአዊ መብትን አስተካክል፣ ዴሞክራሲን አስፍን እና አንድ ቁም ነገር አለ እኮ ኮንግሬስም ሆነ አሜሪካ መንግስት ለኢትዮጵያ ሕዝብ እኮ ብዙም ያደርጉት እርዳታና ጥቅም እኮ ወዳጅ ስለሆኑ ነው። ስለዚህ በእኔ እምነት ይሄ ኤችአር 128 መንግስት የሚከተለውን ፖሊሲ የሚያሻሽልበትን መንገድ ለመምከርና ተሻሽሎ ከተገኘ እኮ የማይነሳበት ምክንያት የለም ኤችአር 128ን ኮንግሬሱ ከማስተላለፉ በፊት በእኔ እምነት ለዚህ መንግስት ብዙ ብዙ ብዙ ብዙ ምክር ሰጥቷል ብዬ ገምታለሁ። የኢትዮጵያ መንግስት እንደሚለው ግን ኤችአር 128 መሬት ላይ ያለውን ተጨባጭ ሁኔታ ከግምት አላስገባም። ውሳኔው ወቅቱን የጠበቀ አይደለም አግባብነትም የለውም ነው ያሉት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ። በተለይ ባለፉት ሶስት አመታት ያጋጠሙን ችግሮች ሁላችንንም ያሳዘነ ነው። ይህን ለመለወጥ ደግሞ በተለይ አዲሱ አመራር ለወቅታዊ ችግር ተገቢው ምላሽ ለመስጠት ለምሳሌ በንግግራቸው አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ግልጽ ያደረጉበት ተፎካካሪ የፖለቲካ ፓርቲዎች ጋር አማራጭ እንዳላቸው ኢትዮጵያዊ ዜጋ ሀገር ወዳድ ዜጋ ነው የምንቆጥራቸው። ጠላቶቻችን አይደሉም። ተቃዋሚም አንላቸውም። አብረን እንሰራለን እና እኛ የተወሰነ ርቀት ከዚህ በፊት ካደረግነው ርቀን መሄድ አለብን ኤንጌጅ ማድረግ አለብን ብሏል። እነሱን ብቻ ሳይሆን ደግሞ ውጭ ያሉትም የኢትዮጵያ ጉዳይ ያገባናል የሚሉ ዲያስፖራ አባላትም ይሆኑ ተቃዋሚ ፖለቲካ ፓርቲዎችም፣ ግለሰቦችም የሚሆኑ የኢትዮጵያ ጉዳይ ከሚያገባቸው ጋር ለመስራት መንግስት ራሱ ውሳኔ ያስተላለፈበትና ተግባራዊ እያደረገ ያለበት ሁኔታ አለ። ሌላው ደግሞ ከቅርብ ጊዜ ወዲህ ለምሳሌ በተለያዩ ምክንያቶች የታሰሩ በሺዎች የሚቆጠሩ ዜጎቻችን እንዲፈቱ መንግስት ወስኖ ክሳቸው ተቋርጦ አንዳንዶቹ ደግሞ በይቅርታ እንዲፈቱ ተደርጓል። ይሄ ቀጣይነት ያለ ሂደትም ነው። በአንድ በኩል በዲሞክራሲ ምህዳሩ ደግሞ የመደራጅ መብት፣ መረጃ የማግኘት መብት፣ የሚዲያ ነጻነት በምፈለገው ደረጃ እንዲያድጉ ክፍተቶችን እየለየን የሪፎርም ስራዎችን እየሰራ ነው ያለ። ይሄ ባለበት እንግዲህ ተጨባጭ የሆኑ እርምጃዎች እየተወሰደ ባለበት ምን እንዲያመጣ ነው ይሄ ውሳኔ በአሁኑ ጊዜ የሚተላለፈው? በኢትዮጵያና በዩናይትድ ስቴትስ መካከል ያለው ጠንካራ ግንኙነትም ኮንግረሱ ህጉን በማሳለፉ ምክንያት አይስተጓጎልም ነው ያሉት ሚኒስትሩ። ኮንግረሱ በሙሉ ድምፅ ያሳለፈው ኤችአር 128 በመቀጠል ለዩናይትድ ስቴትስ ሴኔት ይቀርባል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የዕለቱ አብይ ድርስ ደርሶናል። አድማጮች ትግራይ የሀገራችን ኩራት ነች ሲሉ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ተናግረዋል። ጠቅላይ ሚኒስትሩ ዛሬ መቀሌ ላይ ባሰሙት ንግግር ትግራይ ጠላት በየጊዜው መጥቶ የሚያርፍባት ነችም ብለዋል። ዝርዝሩን የመቀሌው ዘጋቢያችን አለም ፍሰሃ አድርሶናል። ጠቅላይ ሚኒስትራችንም የተሳካ የስራ ጊዜ እንዲሆኑ የተመኘው ህወሀትና የትግራይ ክልል መንግስትና ህዝብ የኢህአዴግና የፌዴራል መንግስቱ የእድገትና ትራንስፎርሜሽን ነገሮች ስኬታማ ለማድረግ በቀሪው ጊዜ ጠንክሮ ሰርቶ ግቡን ለማሳካት መነሳሳቱ ለማረጋገጥ ወዳለሁ። ክብርና ሞገስ ለትግሉ ሰማዕታት። አመሰግናለሁ። የህወሀት ሊቀመንበርና የትግራይ ክልል መስተዳድር ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል በመክፈቻው ስነ ስርዓት ከተናገሩት የተወሰደ ነው። ዶክተር ደብረ ጽዮን ለጠቅላይ ሚኒስተር ዶክተር አብይ አህመድ የመክፈቻ ንግግር እንዲያደርጉ ጋብዘዋል። ትግራይ ኩርዓት ታሪክ ሀገርናን መበቆል ሥልጣንናን ዝኾነ ሀውልቲ አክሱም ዝርክበላ ቦታ እያ ትግራይ የሀገራችን ኩራት የሆነ ሀውልቲ አክሱም የሚገኝባት ክልል ናት። ትግራይ ከሃይማኖትነት አልፎ የክብራችንና የእምነታችን መገለጫዎች የሆኑት የእስልምና ናይ ክርስትና ሃይማኖት ለመጀመሪያ ጊዜ ወደ ሀገራችን የገቡት በአክሱምና በነጃት ነው የሚሉና ትግራይ ያለ ኢትዮጵያ ኢትዮጵያ ያለ ትግራይ ሞተር የሌላት መኪና ናት ሲሉ ገልጸዋል። ትግራይ ብዘይ ኢትዮጵያ ኢትዮጵያ ድማ ብዘይ ትግራይ ከመኪና ብዘይ መቶር ትርጉም የብሉን። ከዚህ በመቀጠል ከሁሉም ደኖች ለተወከሉ ተሳታፊዎች ያላቸውን ጥያቄ እንዲያቀርቡ በዶክተር ደብረጤን ገብረ ሚካኤል እድል መስጠት ጀመረ። የተወሰኑ ጥያቄዎችን እንስማ። እንደተነገረው የትግራይ ህዝብ ከጎሎ ነው ብወጭ እየቆፈረ ገደልና ለማ እየቆፈረ የጠገቡ ጥርጊያ ሲዘጉ ምንድነው መግለጫው? ምንድን ነው? ምንም አንዱ ቢቀየር አንዱ ቢወጣ ምንም ፊግር የለንም። መስመራችን ላይ እርግጠኛ ሆነን መሄድ ላይ ግን በብዙዎች ቦጭ ቦጭ እያለ ነው። እንደተለባ ስፍር እየታየ ነው ያለ እዚህ ላይ ምን እየተባለ ነው? ሁሉም በራሱ አቅም ለመበልጸግ እና ለማልማት ከባድ እንደመሆኑ መጠን የባንክ ብድር እጅግ ወሳኝ ነው። የባንክ ብድር ስርዓቱ ግን በተለይ የመንግስት ባንኮች እጅግ ውስብስብ የሆነ ግልጽነት የጎደለው የብድር አሰራር ስርዓት ስላላቸው፣ በዝናብ ብቻ ምርትን ማሳደግ ስለማይቻል ትላልቅ ግድቦች እጅግ አስፈላጊ ናቸው። ከዓመት በፊት ለመንግስት ጠይቀን የክልል መንግስትም ተቀብሎት ለጠቅላይ ሚኒስትር ጽህፈት ቤት እንደቀረበ እና የቀድሞ ጠቅላይ ሚኒስትራችን አቶ ኃይለ ማርያም ደሳለኝ ተፈቅደዋል፣ እስካሁን ለምን አልተፈጸመም ብለው በየግል ሴክተሩ አገራዊ ምክክር መድረክ ላይ ምላሽ ሰጥተውን ነበር። አሁን ግን የውሃሽት ወጣቶች ስራ አካል አገኘ አያርፉ ነገሩ ወጣት ወጣትን አይበድልም፣ ይስማማም ይሆናል ብዬ ገምታለሁ። በባህር ማዶ ሆነው ሲልኳቸው አምቡላንስ ማቃጠል የነሱ አይደለም። የኢትዮጵያ ልጆች አይደለም ተላላኪዎች። የአክሱም የቅርሶቹ ጉዳይ በጣም በተመናመነ ሁኔታ ነው ያለውና የመጨረሻው የመጨረሻው አደራ እምሎት የኤርትራ ጉዳይን አንስተውታል። አንድ መፍትሄ እዛ አካባቢ ያሉ ሰዎች ማሳቸው አያርሱም። ተከልክለዋል። ቁመው ነው የሚያዱ ለሀያ ዓመት ከሀያ ዓመት በላይ ሰው ያለ ደሞዝ ይጠብቃል። ያለ ደሞዝ እኔ ለሀያ ቀን አልሰራም። አክሱም እኮ ጢስ አልባ ኢንዱስትሪ፣ የቱሪስቱ እኮ ነው። ምን ሌላ ያስፈልጋታል? ኔ ብሌ መልስ ይመለስለን። ጥሩ ነው አለ እዛ። ግን ውሃ የለም። ውሃ ከሌለ ቱሪስቱ ይመጣ ዲሞክራሲያዊ ስርዓት ኮይና ዝተኣሰሩ ትግራዎት እኒኡ ካሊእ እኳ ካሊእ ዝፈጸመካ በዲሞክራሲያዊ ስርዓት ሆነን የታሰሩ የትግራይ ተወላጆች አሉ። ሌላ ወንጀል የፈጸመ ይቅርታ እየተደረገበት ሰሚ ያጡ የትግራይ ተወላጆች በሺዎች የሚቆጠሩ በሆነ ቤት እንዳሉ ይነገራል። ይህ ጉዳይ እንዴት ነው የሚል ጥያቄም ነበር ተቀምጥ ዶክተር አብይ ጠቅለል ያለ ምላሽ መልሰዋል። እናዳምጣቸው። እዛ አድ ቦክራይ የሚባል ቦታ ከአድዋላ ራቅ ብላ አድዋላ ና ዳገራዊ መካከል አድ ቦክራይ የምትባል ትንሽዬ መንደር አለች። የምዕራብ ሰዎች ያውቃሉ። አንድ አደይ ሮማን የሚባሉ አሮጊት ነበሩ። እና አደይ ሮማን ብዙ የእኛ ታጋዮች አይቀርቧቸውም። ለምንድን ነው ብዬ ስጠይቅ መጀመሪያ ኢዱ ነበሩ አሉ። እና አደ በማን ጋር ብዙ ጊዜ ቡና እየጠጣሁ እናወራለን። ለምንድን ነው ኢዱ የሆኑት ህወሓት እያለች አልኳቸው። አይ አሁን እኮ ህወሓት ነኝ፣ መጀመሪያ ስመጣ ግን ጠረጠርኳት። እኔ ኢትዮጵያዊነቴን ስለምፈልግ በኢትዮጵያ ጉዳይ ላይ ጥርጣሬ ነበር፣ ለዛ ነው አሉ። ስለዚህ ዛሬ መቀሌ ከእናንተ ሳይሆን በጣም ገጠር አካባቢ ያሉ አሮጊቶች በኢትዮጵያዊነት ላይ ያላቸው አቋም በደንብ የሚታወቅ የማያጠራጥር የኢትዮጵያም ህዝብ የሚገነዘበው የተከፈለው ዋጋም የሚታወቅ ነው። የአንድ ሰሞን ሳይሆን ለአንድ ምዕት ዓመት የቆየ ታሪክ ነው። በየጊዜው ጠላት መቶ የሚያፍርበት ሀገር ስለሆነ በዚህ እኔም ኢህአዴግም የተቀረው የኢትዮጵያ ህዝብም ጥርጣሬ ስለሌለው ከም ቀደምኩም ኮራ እንድትሉ ነው ኢትዮጵያ አንድ መሆን አለባት። በዘር ተከፋፍለን ልንባላ አይገባም የሚል ጥያቄ ብዙ ሰው አንስተዋል። በተለይ ደግሞ ከራያ የተናገሩት ወንድም ተናግረዋል። እኛም ጋር ችግር አለ፣ ሰውም የሚረዳበት መንገድ ችግር አለ። የእኛ ችግር ምንድን ነው? ለማንነት የሰጠነው ጊዜ ጉልበትና ለአንድነት የሰጠነው ጊዜና ጉልበት እኩል አይደለም። አሁን ኢትዮጵያ ውስጥ ስለ ኢትዮጵያ አንድነት ማስተማር በተለይ ወጣቶች እንዲያውቁ ማድረግ በጣም ያስፈልጋል ያስፈልጋል። ምክንያቱም እንደ ባዕድ እንደ ባይተዋር መተያየት ለእኛ አይገባም፣ አያስፈልግም። እሱን ለመቀየር ኢህአደግ በግምገማ በዝርዝር የተመለከተው አሁንም ቀዳሚ ስራችን የሚሆነው እሱ ነው የሚሆነው በቀጣይ የምንሰራበትና የሚስተካከል በቀላሉ የሚቀየር መሆኑን ግን ላረጋግጥላችሁ ፈልጋለሁ። ትግራዋይ በሄደበት ክልል እየተወረሰ እየታሰረ እየተገረፈ አሁን ደግሞ እናቴ በሺዎች የሚቆጠር ታስረው ያሉት በሁለት መንገድ ብናየው ለምሳሌ ትናንት ከኦሮሚያ ክልል መንግስት ጋር ውይይት ነበረኝ። በድፍን ኦሮሚያ በኦሮሚያ ክልል ውስጥ አጠቃላይ ላለፉት አንድ ዓመት የነበረ እስረኛ 29 ሰው ብቻ 29 ሰው ብቻ ነው ኦሮሚያ ውስጥ የትግራይ ማንነት ያለው እስረኛ የነበረው። ከእነዚህ ውስጥ በባለፈው ይቅርታ እና በተለያየ መልከት ተፈተው አስራ አንድ ሰው ብቻ ነው አሁን እስር ቤት ያለው። ከአስራ አንዱ ስድስቱ የተፈረደባቸው ናቸው። ኮንትሮባንድ ነው፣ በፍጹም ከፖለቲካም ከማንነት ትስስር የለው። ስድስቱ አምስቱ በቅርቡ በነበረው ግጭት ውስጥ ቦምብ ጭምር የተገኘባቸው በሚል በክስ ፕሮሰስ ያለ ነው። ሁለት ሰው በሽብር ምክንያት ከክልል ወደ ፌዴራል ሄደዋል። ኬዛቸው እነዛ አምስቶች ያልተፈረደባቸው መልሰን ፈትሸን ስለ ወንጀላቸው ሳይሆን ስለ ትግራይ ሕዝብ ክብር ማድረግ የሚገባን እናደርጋለን ተባብለን ተወያይተናል። በቅርቡ መፍትሄ ያገኛል። ባለፈው ኮንፈረንስ ሲካሄድ ብዙ የኦህዴድ ካድሬዎች ከኦሮሞ ሕዝብ የተወጣጡ ሰዎች መጥተው ነበር እዚህ እና ካያችሁ በኋላ በጣም ለህወሓት ወቀሱ። ምን አይነት ድርጅት ነው ይሄ? እዚህ ዝም ብሎ አንበሳ እየመሰለ እዛ ህዝቡ ችግር ላይ ነው ያለው ብሎ በጣም ወቀሱ። እኔ አሁንም ያለኝ ምክር የትግራይ ህዝብ ከአማራ ህዝብ፣ የትግራይ ህዝብ ከኦሮሞ ህዝብ መገናኘት ሲጀምር፣ መነጋገር ሲጀምር እኛ መስራት የማንችለውን አንቃችሁ መያዝ ትጀምራላችሁ። ህዝቡ ይተዛዘናል። ኑሮ ያውቃል። ገበሬ፣ የገበሬ ህይወት ያውቃል። ድሃ ደሃ ህይወት ያውቃል። እሱን እየረሳን ያለን እኛንን የገመገመው ዋናው ብልሽት ያለው እኛ ላይ ነው። ከቁንጮ ጀምሮ የተነሳንበት ዓላማ ዘንግተን የህዝቡን ፍላጎት መመለስ አልቻልንም። የእኛ ብልሽት ነው። ወደ ህዝቡ ወርዶ ህዝብና ህዝብ እያጋጨ ያለ የሚል ግምገማን ያለን እኛ እንጂ ትግራይ ከኦሮሞ ትግራይ ከአማራ ምንም ችግር የለበትም። በሽታ ያለው እኛ ጋ ነው። እኛ ስንስተካከል የእናንተ ድሮም የነበረ ወደፊትም የሚኖር ስለሆነ የሚበላሽ ነገር አይኖርም ማለት ነው። ዋናው ጉዳይ አሁን እዚህ የመቀሌ ውሃ እንደዚህ ይሆናል፣ የአክሱም ውሃ እንደዚህ ይሆናል ብዬ ለዚህ ለተከበረ ህዝብ የማይሆን ተስፋ መስጠት አልችልም። መዋሸትም አልፈልግም። ራሴም አላቀውም። ጉዳዩም የመቀሌ ውሃ መች ተጀመረ የተደረሰ ሚስጥሩም አላቀውም። ሌላ ስራ ስለነበረኝ አሁን የጂቲፒ አጋማሽ ግምገማ እያደረግን ስለሆነ በግምገማችን ከህዝብ የሚነሱ ጥያቄዎች፣ ሮሮዎች ቅድሚያ የሚሰጣቸው ከተለዩ በኋላ ሀገር ደግሞ ያላት አቅም ያላት ሀብት ከታየ በኋላ መፍትሄ የሚያገኝ ጉዳይ መሆኑ ግን አልጠራጠርም። ምክንያቱም ብዙ እየፈታን ስለመጣን የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አዳራሽ ውስጥ ከመግባታቸው በፊት በሰማዕታት ሐውልት ጉንጉን አበባ ማስቀመጣቸው ይታወቃል። ከመቀሌ ወደ አዲስ አበባ ይወስደናል። ቀጣዩ የመጽሔት ርዕስ ክሳቸው ከተቋረጠላቸው 114 ሰዎች መካከል ዛሬ ሁለቱ የዋልድባ ገዳም መነኮሳት ከእስር መፈታታቸው ታውቋል። ትላንት ከቀትር በኋላ 14 ሰዎች መፈታታቸውንም ምንጮች ተናግረዋል። መለስካቸዋማ ዝርዝሩን ይዟል። ከትናንት በስቲያ የፌዴራሉ ጠቅላይ አቃቤ ሕግ የ114 ተከሳሾችን ክስ ማቋረጡን ካስታወቀ በኋላ ቁጥራቸው በውል ያልታወቁ ሰዎች መፈታታቸው ታውቋል። ዛሬ ጠዋት ከተፈቱት መካከል አቃቤ ሕግ በሽብር ወንጀል ክስ መስርቶባቸው የነበሩትና ከዋልድባ ገዳም የመጡት አባ ገብረ ኢየሱስ ኪዳደ ማርያምና አባ ወለ ስላሴ ወለ ሃይማኖት ይገኙበታል። እንዲሁም በዚሁ መዝገብ አብረዋቸው ክስ የተመሠረተባቸው አቶ ነጋ ዘላለም መፈታታቸው ታውቋል። የአቶ ነጋ ዘላለም ጠበቃ አቶ አለልኝ ምሕረቱ ለቪኦኤ እንደገለጹት መነኮሳቱ በአሁኑ ጊዜ ከዘመዶቻቸው ጋር ሆነው በስልክ አናግረዋቸዋል። በሌላ በኩል ደግሞ አባቴ አራሮት ሁሳ ከመደወላቡ ዩኒቨርሲቲ ተይዘው የነበሩ ፍራውልና ጅግሳ አብዲሳ የተባሉ ሰዎች ትናንት በአስር ሰዓት ገደማ መፈታታቸውን ጠበቃቸው አቶ ወንድሙ ይብሳ ተናግረዋል። አቶ ወንድሙ ይብሳ እንዳሉት እሳቸው በትክክል የማያውቋቸው ተጨማሪ 11 ሰዎችም ከእነዚሁ ሰዎች ጋር መፈታታቸውን ተናግረዋል። አቃቢ ሕግ እሳቸው እንዲቋረጥ ወስኝ ያለሁ ካለው 114 ሰዎች መካከል ስንቱ እስከ ዛሬ ባለው ቀን እንደተፈቱ በውል የሚታወቅ የለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ነው። መለስካቸውን ለዘገባው እናመሰግናለን። ተከታዩም ከዚሁ ርዕስ ጋር ያቆየናል። አድማጮች፣ በዛሬው ዕለት ከእስር የተፈቱት ሁለቱ ቀደም ብሎ መለስካቸው የገለጻቸው የዋልድባ ድባ መነኮሳት አባ ገብረ ኢየሱስ ኪዳነ ማርያም እና አባ ገብረ ስላሴ ወልደ ሃይማኖት ከስር ተፈታን ማለት የምንችለው ሀገራችንና ቤተ ክርስቲያናችን ከታሰሩበት ማነቆ መፈታት ሲችሉ ነው ብለዋል። አያይዘውም በአሁኑ ወቅት በስር ላይ ያሉ ብዙ ሰዎች ሲፈቱ ሲፈቱና የሀገሪቱ ሰላምና አንድነት ሲረጋገጥም ከስር በመፈታታቸው እንደሚደሰቱ ነው የገለጡት። ማምሻውን ጽዮን ግርማ አጠር ያለ ቃለ መልስ አድርጋለች። አባ ገብረ ኢየሱስ ኪዳነ ማርያም እንኳን ከእስር ተፈቱ። ዛሬ ነው ከእስር የወጡት? ስንት ሰዓት ላይ ነው? እናንተ ምን እንኳን እግዚአብሔር የአባቶቻችን የአበው አምላክ አገናኘን። ዛሬ አምስት ሰዓት አካባቢ ነው። በዚህ ሰዓት ነው እንግዲህ የወጣ ነው። መቼም ከእስር የተፈታን ሰው ወዲያውኑ አግኝተን ስናነጋግር አጠር ያለ ቃለ ምልልስ ነው የምናደርገው። ና በአጠቃላይ የታሰራችሁበት ጊዜ ና የእስር ሁኔታችሁ ምን ይመስል ነበረ? በፍርድ ቤት የነበረው ሁኔታ በዘገባ ሲወጣ ነበረ፣ ግን እንደው ከእናንተ አንደበት አጠቃላችሁ የእስር ሁኔታችሁን እንዴት ትገልጹታላችሁ? እኛ የታሰርነው ታሳስ ሀያ ስምንት ሁለት ሺ ዘጠኝ ዓመተ ምህረት ነው። ግን ያው የፍርድ ቤትና የማዕከላዊ የቂሊንጦ ችግር በእኔ አንደበት ብቻ ተገልጾ ዘለቅ አይደለም። ወደፊት ያው ብዙ የምንነጋገርበት ይሆናል። ለአሁኑ ግን እግዚአብሔር የተመሰገነ ይሁን። በእውነት የአባቶቻችን አምላክ ከብዙ ፈተናዎች አውጥቶ እናንተ ጋር እንድንነጋገር አብቅቶናል። በእውነት እኔ እግዚአብሔርን የማመሰግነው እኛ ደካሞች ብንሆንም በሕዝባችን ጥረት፣ በሕዝባችን ትግል፣ በአባቶቻችን አምላክ ባባ አምላክ ቸርነትና ኃይል የመጣብንም ፈተናና ችግር አስወግዶ አሁን ከወገናችንና ከህዝባችን ጋር እንድንቀላቀል አድርጎናል። እንደ ጠቀሱት እንግዲህ እኔም በመግቢያ ላይ እንደ ጠቀስኩት ሰፋ ባለ ውይይት እንመለሳለን። ስለ ማዕከላዊውም፣ ስለ ቂሊንጦ፣ ስለ ፍርድ ቤት የነበራችሁን ቆይታ ተመልሰን እናናገራችኋለን። ግን እንደው በጣም ፈታኝ ችግር ነበረና ዛሬ ተገላገል ነው እሱን ችግር የምትሉት ከነበረው ጊዜ ከባዱ ጊዜ የትኛው ነበረ? አሁን ተገላግለናል ማለት አይደለም። እስር ተፈታን የምንለው ሀገራችን ቤተ ክርስቲያኖችን ከታሰሩበት ማነቆ የተተበተበው ማነቆ ሲበጠስና ሲፈታ ነው ከእስር ተፈታን ብለን የምንናገረው። አሁን ግን ታግተን ነበር ከእግት ተለቀን ወደ ማህበረሰቡ ብዙሀኑ ወደ ታሰረበት እስር ቤት ተገናኝን አብረን በአንድ ላይ ተቀላቀልን ማለት እንጂ ከእስር ተፈታን ማለት አይደለም። ምክንያቱም በብዙ ነገር ታስረን ነው እየተንቀሳቀስን ያለ ነው። እዚያ ውስጥ አካላችን ነው የታሰረው መንፈሳችን ባይታሰርም፣ እግዚአብሔር ከእኛ ጋር ቢሆንም ብዙ ወገኖቻችን ታስረዋል። አሁንም አሁንም ከአምስት አመት በላይ አምስት አመት ከሶስት ወር ድረስ ያስቆጠሩ ወንድሞቻችን እንደታሰሩ ነው። እንደና አሸናፊ አካሉ ያለ ለአምስት አመት ከሶስት ወር ያለ ምንም ፍርድ በቂሊንጦ ማረሚያ ቤት የሚገኙ ወንድሞቻችን እነዚህ እስካልተፈቱ ድረስ ከእስር ተፈታን ብለን ደፍሬ ልንናገር አንችልም። እኛ እነሱ እስካልተፈቱ ድረስ እኛ ተፈታን ልንል አንችልም። እኛ የምንፈታው አሁንም በእስር ውስጥ ወይም በእገታ ውስጥ ያሉ ወንድሞቻችን ሲፈቱና የሀገሪቱ ሰላምና አንድነት ሲረጋገጥ የመናገር መብት፣ የመጻፍ መብት፣ በሀገሪቱ መልካም አስተዳደር ሲሰፍን ያኔ ነው ከእስር ተፈታም ብለን የምንናገረው። ሁለተኛ የእኛን መታሰር የእኛን መቸገር የእኛን መንገላታት በማዕከላዊም ሆነ በቂሊንጦ የደረሰብንን ግፍ በመስማትና በእናንተም ራዲዮ በተለያዩ ማህበራዊ ድረገጾች፣ ሚዲያዎች ሲተላለፍ በመስማት ለተባበሩ ከቦታው ድረስ መጥተው ለጠየቁን ሙስሊም እና ክርስቲያኖች ሌላም ቢሆን ሌላም ሃይማኖቶች በአጠቃላይ ስለ እኛ የተጨነቁ ያሰቡ ወንድሞቻችን፣ እህቶቻችን፣ ወገኖቻችን በሙሉ ኢትዮጵያውያን በዓለም ዙሪያ የሚገኙ ህዝባችን እጅግ በጣውን አድርገን እናመሰግናቸዋለን። በገዳሙ ስም በዋልድባ ገዳም ስም እጅግ አድርገን እናመሰግናቸዋለን። ምክንያቱም እኛ ከእስር የወጣ ነው በህዝባችን ጥረትና በህዝባችን አይዟችሁ ባይነት፣ ሞራን ሰጭነት፣ ድጋፍ ሰጭነት እኛ ዛሬ ከታገትንበት ቦታ ወጥተን ከወገኖቻችን ጋር እንድንቀላቀል አድርገውና በጣም አመሰግናለሁ። አባ ገብረ ኢየሱስ ኪዳነ ማርያም እንደው ግን አባ ገብረ ስላሴ አብረውት ካሉ እሳቸውንም ባናግራቸው በጣም አድርገን እናመሰግናለን። ከአባ ጋር ላገናኛችሁ። ከኔ ጋር ደህናውም አባ ገብረ ስላሴ ወልደ ሃይማኖት እንኳን ከእስር ተፈቱ። በመጀመሪያ እንደው ከዛ ቀጥዬ ግን አሁን ከእስር ተፈታችኋል። የእስር ቆይታችሁ እንዴት ይገልጹታል? ዛሬ ደግሞ በመፈታቶት ምንድን ነው ያሉት ስሜት? እስር ተፈታን ማለት አይቻልም፣ ምክንያቱም ብዙ ወንድሞቻችን በስቃይ እና በመከራ ውስጥ ነው ያሉትኝ። ለብዙ ዘመናት አስቆጥረው እየተሰቃዩ ያሉበት ነው። ምክንያቱም እኛ ወደዚህ መውጣቱ ከዛ ከእገታ የወጣ ነው እንጂ ተስፍተ ፈታነ ማለት አይቻልም። ብዙ ወንድሞቻችን እየተሰቃዩ በመከራ በስቃይ ነው ያሉትኝ። ብዙ መከራ ብዙ ችግር አይተናልኝ። እርስዎ እንግዲህ በተለየ አባ ገብረስላሴ ስላሴ በተለይ የምንኩስና ልብሳችሁን እንድታወልቁ ስትገደዱ፣ ማረሚያ ቤት ውስጥ መሬት ለመሬት ተጎትተዋል የሚል ለፍርድ ቤትም ቀርቦ በዘገባችን አካተን ነበርና ጠበቃችሁም በወቅቱ ገልጸውልን ነበረ። እሱን ሁኔታ በእርሱ አንደበት ደግሞ ቢገልጹልን ያው ሀያ ሰት አስራ አራት ቀን ከእስር ቤት ከነበርኩትኝ ወደ ጨለማ ቤት ሰው ወደ ሌለበትኝ ይዘውኝ ሂደው፣ ከዛ በዛ ባለሁበት ሰዓት ቀጠሮ የሌለኝም ቀጠሮ አለ ብለው አታለ ወስደው፣ ቀጠሮ አለህ ብለው አውጥተው፣ ጠበቃችን በተናገሩት መሰረት ልክ ናቸው፣ እውነት ነው። አራት ጎማ ብትር የያዙ አንድ ሰው ያው መሬት ለመሬት እየጎተተ ሌሎቹ ደግሞ በኋላ በኋላ እየተከተሉ ያው ከጠዋቱ ሁለት ሰዓት ጀምሮ እስከ አራት ሰዓት ድረስ ቆብህን፣ የሃይማኖት ልብስህን አውልቅ እያሉ እየተሳደቡ የተወለድኩበትን ሀገር እና ማንነቴን እየሰደቡ እኔም ቢሰድቡኝ ጥሩ ነበር እና እየደበደቡ ያው ብዙ መከራና ስቃይ ደርሶብኛል። እኔ ብቻም አይደለሁም። ያው ወንድሜም አባቴም እንዳባትም እንደ ወንድም ማያቸው አባ ገብረኢየሱስ ያው ብዙ ስቃይ አይተዋል እሳቸውም። አባ ገብረ ስላሴ በጣም አመሰግናለሁ ለሰጡን ማብራሪያ። ሰፋ ባለ ፕሮግራም ደግሞ ተመልሰን እንመጣለን። ለዛሬው ግን ሁለታችሁንም በጣም አመሰግናለሁ። እሺ፣ እናመሰግናለሁ። እሺ፣ ወደ ቀጣዩና የመጨረሻው የመጽሔት ርዕስ እንሸጋገር። የሀሮማያ ዩኒቨርሲቲ ተማሪዎች በየጊዜው ደረሱብን በሚሏቸው የፌዴራልና የመከላከያ ሰራዊት ጥቃቶች ሳቢያ ትምህርታቸውን ካቋረጡ ከአንድ ወር በላይ እንደሆናቸው ለአሜሪካ ድምፅ ተናግረዋል። ቀደም ሲል ያነሷቸው ጥያቄዎች ባለመመለሳቸውም ወደ ትምህርት ገበታቸው እንደማይመለሱ ተናግረዋል። ትላንት በስልክ አግኝቶ ያነጋገራቸው የሮምኛው ክፍል ባልደረባችን ሶራ አላኬ ተከታዩን አጠናቅሯል። ሀሮማያ ዩኒቨርሲቲ ዋናው ግቢ ውስጥ የሰፈረ የመንግሥት የመከላከያ ኃይል ተማሪዎቹን ወደ ትምህርት እንዲመለሱ ለማስገደድ ትናንትና ከትናንት በስቲያ መኝታ ክፍሎቻቸውን እየሰባበረ ደብድቧቸዋል ሲሉ ሶራ ያነጋገራቸው ተማሪዎች አቤቱታቸውን አሰምተዋል። ባለፈው ረቡዕ ተማሪዎች ወደ ካፌ እንዳይገቡና እንዳይመገቡ ሲያደርጉ ሲሰባሰቡ ፌዴራል ፖሊስ በዱላ ደብድቧቸዋል። አስለቃሽ ጋዝም ተጠቅመዋል ብለዋል እማኝነን ያሉት ተማሪዎች። ወደ አምስት መቶ የሚሆኑ ተማሪዎችን ሰብስበው መታወቂያቸውን ቀምተዋል፣ በፊታቸው አስተኝተው ደብድበዋቸዋል። ከእነዚህ ውስጥ ሰላሳ ሁለቱ ከፍተኛ ጉዳት ደርሶባቸዋል። አራቱ በሐረር ሆስፒታል እየታከሙ ይገኛሉ። ሌሎቹ ወደ ሕይወት ፋና ሆስፒታል ተወስደዋል ብሏል ቪኦኤ ያነጋገረው እማኝ ነኝ ያለ ተማሪ። የጢስ ቦምብ የተወረወረው ዊግ ተብሎ በሚጠራው የሴቶች ማደሪያና አመል በሚባለው የወንዶች ማደሪያ ላይ እንደሆነ ተገልጿል። ከዚህም ሌላ ተማሪዎቹ የታሰሩ ሌሎች ተማሪ ጓደኞቻቸው እንዲፈቱ በመጠየቅ ወደ ትምህርት ገበታ ላለመግባት መወሰናቸውን ገልጸዋል። ቁጥራቸው ከአስር በላይ ነው የተባለ ተማሪዎች ከአንድ ወር በላይ ለሚሆን ጊዜ መታሰራቸውን ገልጸዋል። ተማሪዎቹ የተያዙት ለዕረፍት ወደ ቤታቸው ሲሄዱ መንገድ ላይ ከአውቶቡስ እንዲወርዱ ተደርጎ እንደነበርና እስካሁንም ያሉበትን እንደማያውቁ ሶራ ያነጋገራቸው ተማሪዎች አመልክተዋል። እነርሱን ካልለቀቃችሁልን አንማርም ብለናቸው ነበር። ባለፈው ሳምንት እንደሚለቀቁ ገልጸውልን ነበር ግን አልተለቀቁም። በዚህ ምክንያት አንማርም ስንል ነው መጥተው ማደሪያዎቻችን ድረስ እየገቡ የደበደቡን። ልጆቹም እስክርቢቶ ብቻ እየያዙ ክፍል ይገቡና ሳይማሩ ይመለሳሉ ነው ያለው ተማሪው ለቪኦኤ በሰጠው ቃል። ተማሪዎቹ በተጨማሪም የአስቸኳይ ጊዜ አዋጁ እንዲነሳ፣ ወታደር ከግቢያቸው እንዲወጣ፣ የታሰሩት ተማሪዎች በአስቸኳይ እንዲለቀቁ ጥያቄዎቻቸውን ደጋግመው እያሰሙ መሆናቸውን ይገልጻሉ። ተማሪዎቹ ባቀረቡት አቤቱታ ላይ የዩኒቨርሲቲውን ፕሬዚዳንት፣ የግቢውን ፖሊስ አዛዥ የምስራቅ ሐረርጌ አስተዳደርና ሌሎችም ጉዳዩ ይመለከታቸዋል ወይም ቅርበት ይኖራቸዋል ያላቸውን ባለሥልጣናት ለማግኘት ሶራ ጥረቶችን ቢያደርግም ሳይሳካ መቅረቱን ዘግቧል። ሶራ አለኬ ያጠናቀረውን ሰለሞን አባተ እንዳቀረበው ነበር። አድማጮች፣ የተከታተላችሁት ለዘገባው እናመሰግናለን። ሁለቱንም አድማጮች፣ አሁን ለሁለተኛው አጋማሽ ነው በቀጥታ የምናመራው። ቀዳሚው ውይይት ነው። አማራው በአማራነቱ መደራጀቱ ለኢትዮጵያዊነት ጠቃሚ ነው ሲል ይንደረደራል። የተለያዩ አማራ ስብስቦች በአማራነት እየተደራጁ መሆናቸው ይታወቃል። እውን ኢትዮጵያዊነትን ለማጠናከር የአማራው በአማራነት በዘር ወይም በጎሳ ፖለቲካ መደራጀቱ ጠቃሚ ነው። በዚህ ነጥብ ዙሪያ አራት እንግዶችን አነጋግረናል። ፕሮፌሰር ጌታቸው በጋሻው በሺካጎ የሃርፐር ኮሌጅ የምጣኔ ሀብት ጥናት መምህር ናቸው። አቶ ሀይለ ገብርኤል አያሌው የአማራ የአንድ አማራ ንቅናቄ የድርጅት ጉዳይ ኃላፊ ሲሆኑ አቶ ተክሌየሻው የአማራ ህልውና ለኢትዮጵያ አንድነት ድርጅት ሊቀመንበርና ፕሮፌሰር አለም አንተ ገብረስላሴ ስላሴ ቀድሞ በዊሊያም ኤንድ ሜሪ ኮሌጅ የህግ መምህር ናቸው። እንግዶቻችን ያወያያቸው አዲሱ አበበ ነው። ለዛሬ በወቅታዊ ጉዳይ ላይ ብቻ የሰጡትን አስተያየት ያሰማና ዋናውን የተነሱበትን ውይይት ግን ነገ ቅዳሜ በሰፊው ይቀጥላል። ዶክተር አቢይ ወደ ሥልጣን መጥተዋል። ኤች አር 128 በዩናይት ስቴትስ ምክር ቤት ጸድቆ አልፏል። በአጠቃላይ የኢትዮጵያ ወቅቱ ሁኔታ ምን ተስፋ ይሰጣል ይላል። ለቀዳሚው አስተያየት ታዲያ ፕሮፌሰር ጌታቸው በጋሻው ይመልሳሉ። እሺ ገሪ ስልኝ ለዚህ በጣም በጣም ጥሩ እድል ለኢትዮጵያ መጥቷል። ዶክተር አብይ ኢትዮጵያን አንድ ለማድረግ የኢትዮጵያዊነትን ስሜት በደንብ በመናገር የብዙውን ኢትዮጵያዊ ልብ የተለቡ መልካም ሀሳብ ያላቸው መሪ ናቸው እና የፈለጓቸውን ነገሮች አያሰቧቸውን ወይም ይዟቸው የመጧቸውን አጀንዳዎች ለመፈጸም ይችላሉ ወይ? ይሄ ወያኔ ከፊታቸው በሚጥለው መሰናክል ምክንያት ብዙ ችግሮች ሊገጥሙባቸው ይችላሉ። ግን እነኚህ ችግሮች ደግሞ እንዳይጥሏቸው የመላው የኢትዮጵያ ህዝብ ድጋፍ ከእሳቸው ጀርባ ከሆነ ዓለም አቀፋዊ ድጋፍ እንዳላቸው በሰፊው እናያለን። አሁን ይሄ ኤች አር አንድ መቶ ሀያ ስምንት ማለፍ ትልቅ ጉልበት ይሰጣቸዋል። ወያኔዎች እንዲታቀቡ ያስገድዳቸዋል። ደፈር ብለው አሁን ያለውን እድል በመጠቀም መሰረታዊ የሆኑ የለውጥ እርምጃዎችን እየጀመሩ ለኢትዮጵያ ሕዝብ ተስፋ እየሰጡ በተግባር እያሳዩ የሕዝቡን ድጋፍ እየሰበሰቡ ከቀጠሉ አገራችን የተሻለ ሁኔታ ላይ ልትሆን ትችላለች አመሰግናለሁ እንግዲህ የዶክተር አብይ መምጣት በቀና መንገድ ተመልክተነዋል ነገር ግን ይዘዎች በእሳቸው የምንጠብቀው አስቸኳይ ጊዜ አዋጁን በአስቸኳይ ማንሳት የህወሓት የበላይነት የሚታይባቸውን የደህንነትና የሚሊተሪ ተቋሞችን መለወጥ መቻል እንዲሁም ደግሞ የአማራው ህዝብ ያነሳ ያለውን ጥያቄ የወልቃይትን ጥያቄ በሀይል የተጨፍልቆ ማንነቱ እንዲጠፋ እየተደረገ ያለውን የወልቃይትን ጥያቄ እንደ ጥያቄ ሲቀበሉልን እንደ አንድ አማራ ይሄንን እንጠብቃለን። ለውጡን በበጎ እንመለከተዋለን። ከዚህ አኳያ የእኛ መልስ ማግኘት አለበት ብለን እናስባለን። አቶ ተክሌ አመሰግናለሁኝ። በእኛ በኩል አንድ ጨቋኝ ብሔረሰብ ህዝብን በህዝብ ጨቁኖ አያውቅም ብሎ በመናገሩ ምኒልክን ጥሩ መሪ እንደነበሩ ማናገሩና ስለ ኢትዮጵያ አንድነት መስበኩ ወያኔ የመጣበትን መንገድ ንዱዋል ብለን እናምናለን። ይሄ በዚህ በኩል መግፋቱ ጥሩ ተስፋ ነው። ወያኔ የቆመበትን መሰሶት በአማራና በኦሮሞ መካከል የገነባውን የጥላቻ ግንብ አፍርሷ ብለን እናምናለን። ሁለተኛ ግን የመጣበት አመጣት የወጣት ሰው ነው። ገና ያርማ ወጣ አመት ሰው ነው። የአስራ አምስት አመት ልጅ ነበረ ያሳደገው ድርጅት ነው። እዚያ ድርጅት እንዴት ብሎ ማዕቀብ ይወጣል ብለን ስናስብ የምንጠይቃቸው ብዙ ጥያቄዎች አሉ። የተፈናቀሉ አማሮች ወደ ቦታቸው መመለስ አለባቸው ነ አማራው ብቻ ሳይሆን ኦሮሞዎቹ፣ አኝዋቆቹ፣ ሶማሌዎቹ ተፈናቅለዋል። የተፈናቀሉ ኢትዮጵያውያን ወደ ቦታቸው አስፈላጊ ካሳ ተከፍሏቸው እንዲመጡ እንፈልጋለን። በአማራው ላይ የዘር ማጥፋት ወንጀል ተፈጽሟል ብለን እናምናለን። ያለ ፍርድ የማቅረብ ሂደት ይጀምራል ወይ አይጀምርም? ያ ጥያቄ ይሆንበታል። እዚያ የተረፈ አሁን ወንድሜ ኃይለ ገብርኤል ያላቸውንና በመግለጫ ያወጣናቸዋል። ግልጽ ደብዳቤ ጽፈንላቸዋል። ያንን ከፈጸሙ ከጎናቸው እንቆማለን፣ አለበለዚያ እንግዲህ ወደፊት የምናያቸው ይሆናሉ። ፕሮፌሰር አለም አንተ አጭር አስተያየት። ብዙዎቹ ወንድሞች የተናገሩትን እኔም እጋራለሁ፣ ግን ተጨማሪ ላሳስብ የምፈልገው በአንድ በኩል የለውጥ አየር እየመጣ እንደሆነ ኢትዮጵያ ግልጽ ይመስላል ከሰውየው አነጋገራቸው የሆነ ሆኖ በተቃዋሚ ጎራ የተሰለፉት ወገኖች እና ጠቅላላ ኢትዮጵያ ህዝብ በዚህ የሚያማልል ንግግራቸው ሳይዘናጉ ትግላቸውን መቀጠል አለባቸው። ፕሬሸር መፍጠር አለባቸው። ይሄን ካላደረጉ ያው መልሶ ጭቃ መሆኑ ነው። ነገር ግን ይሄን እያልኩ በሌላ በኩል ጊዜ ፋታ መስጠት ተገቢ ይመስለኛል። በአንድ ቀን በአንድ ጀንበር ሁሉም ነገር ሊፈጸም ስለማይችል ትንሽ ጊዜ የሚያስፈልጋቸው ይመስለኛል። ይህንን ደግሞ ትዕግስት ልናደረግ ይገባል። በተረፈ ግን አቶ ኃይለ ገብርኤል ያለው የወልቃይትን ጉዳይ አስመልክቶ የራያ ቆቦ እንደዚሁም የእስረኞችን ጉዳይ የጊዜያዊ አዋጁን አስቸኳይ አዋጁን ጉዳይ እነዚህ የመሳሰሉትን ነገሮች ያው መፈተኛችን ናቸው ይመስለኛል። መልካም ሁላችሁንም በአድማጮች የስም አመሰግናለሁ። የመጨረሻውን መጀመሪያ አርጌ ነው ዛሬ ያስተላለፍ ነው። ፕሮፌሰር ጌታቸው በጋሻው፣ አቶ ኃይለ ገብርኤል አያሌው፣ አቶ ተክለ የሻው እና ፕሮፌሰር አለማንተ ገብረስላሴ ስለ ጊዜያቸው አመሰግናለሁ። በተለይ ዛሬ ድረስ የጎሳ ፖለቲካ ወይም በዘር መደራጀት ኢትዮጵያዊነትን ይጎዳል ከሚለው አስተያየት በተቃራኒው በአማራነት መደራጀት ለኢትዮጵያ አንድነት ይጠቅማል ወይም አይጎዳም የምትሉትን ከአንድ አማራ አቶ ኃይለ ገብርኤልን አንድ አማራም በማደራጀት የረዱትን ፕሮፌሰር ጌታቸው በጋሻውን የአማራ ሕልውና ለኢትዮጵያ አንድነት ሊቀመንበርን አቶ ተክለ የሸዋን እንዲሁም በሌላ መልኩ ደግሞ በዘር ወይም በጎሳ መደራጀት ይጎዳል፣ አግላይ ነው፣ አይጠቅምም፣ በክፍለ ሀገር መደራጀት ይሻላል የሚሉትን ፕሮፌሰር አለማንተ ገብረ ስላሴን ይዤ ያደረግኩት ውይይት፣ ዋናው ውይይታችን እሱ ነበርና ነገ እንደሚቀርብ እየገለጥኩ ለአሁኑ እግዚአብሔር ይስጥልኝ፣ አመሰግናቸዋለሁ። አድማጮች፣ አሁን አፍሪቃ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የጠቅላይ ሚኒስትር ዶክተር አብይ አህመድ የአምቦ ጉብኝት፣ ቻይና አፍሪቃን ጠቀመች እንጂ አልበዘበዘችም የሚሉ የምሁራን ጥናቶች ቀረቡ የሚሉት ርዕሶች ነው። በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው ኤኤፍቢ ወይንም አጃንስ ፍራንስ ፕሬስ የተባለው የፈረንሳይ ዜና አገልግሎት አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጸረ መንግሥት ተቃውሞ በርትቶበት በነበረው አምቦ ባለፈው ረቡዕ ጉብኝት አካሄደው በአገሪቱ ለውጥ ለማምጣት በሚደረገው ጥረት የከተማይቱ ነዋሪዎች ጊዜ እንዲሰጧቸው መጠየቃቸውን ዘግቧል። ዶክተር አብይ በአምቦ ዩኒቨርሲቲ በኦሮሞ ባህላዊ አልባሳት ያጌጡ ፈረሰኞች እና በደስታ በፈነደቁ ሰዎች አቀባበል እንደተደረገላቸው ዘገባው ጠቅሷል። የተቀበሏቸው ሰዎች ተቃውሞ ያካሂዱ የነበሩትም ጭምር እንደሚገኙባቸው ታውቋል። ጠቅላይ ሚኒስትሩን ለመቀበል ከወጡት ሰዎች በብዙ ሺህ የሚቆጠሩ ሲሆኑ ፖሊሶች ሕግ ለማስከበር ሲታገሉ እንደነበርም ተዘግበዋል። ጠቅላይ ሚኒስትሩ ባደረጉት ንግግር ተቃውሞ ሲያካሂዱ የቆዩ ቄሮችን የኦሮሞ ሕዝብ ጋሻ ናቸው ሲሉ አሞግሰዋቸዋል። ጠቅላይ ሚኒስትሩ ጊዜ እንዲሰጣቸው ለጠየቁት የአምቦ ሕዝብ እኛ አሁን በለውጥና በፍቅር ጎዳና ላይ ነው ያለነው ብለዋል። ጊዜ ስጡን፣ ከእናንተ ጋር እጅ ለእጅ ተያይዘን መስራት እንፈልጋለን። የምንናገረውና የምንሠራው አንድ መሆን አለበት በማለት ሕዝቡን ለማግባባት መሞከራቸውን ኤኤፍፒ ዘግቧል። ዶክተር አብይ አሕመድ ሀያሉን ኢህአደግ እንዲመሩ የተመረጡት የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በከፊልም ቢሆን በሀገሪቱ የተነሳውን ተቃውሞ ለማርገብ ባለመቻላቸው ምክንያት ከስልጣን ከተሰናበቱ በኋላ መሆኑን ተንታኞች እንደሚናገሩ የፈረንሳይ የዜና አገልግሎት ጠቅሷል። ዶክተር አብይ የጠቅላይ ሚኒስትርነት ቃለ መሐላ ከፈጸሙበት ጊዜ አንስቶ ባለፈው ወር የታሰሩ የታወቁ ተቃዋሚዎች ከእስር ተፈትተዋል። ለአንድ ወር ያህል ተዘግቶ የቆየው የድረገጽ አገልግሎት ተመልሷል። ይሁንና የቀድሞ ጠቅላይ ሚኒስትር ከስልጣን ከወረዱ በኋላ የታወጀው የአስቸኳይ ጊዜ አዋጅ ገና አልተነሳም ይላል የኤኤፍፒ ዘገባ። ባለፈው ሳምንት ሁኔታዎችን ለማረጋጋት ሲሉ ሶማሌ ክልልን ጎብኝተዋል። በኦሮሚያ ና በሶማሊያ ክልል ድንበር በተነሱ ግጭቶች በመቶዎች የሚቆጠሩ ሰዎች አልቀዋል። በሚሊዮኖች የሚቆጠሩ ደግሞ ተፈናቅለዋል። ደጀን የታየ የተባለ የዩኒቨርሲቲ ተማሪ ኦሮሞ የኢትዮጵያ መሪ ሲሆን ሰምቼ አላውቅም ካለ በኋላ መሪ መሆን ብቻ አይበቃም፣ አዲሱ ጠቅላይ ሚኒስትር የሚናገሩትን በተግባር ላይ ሲያውሉ ለማየት እጓጓለሁ ማለቱን የፈረንሳይ የዜና አገልግሎት ያወጣው ዘገባ ጠቅሷል። የዓለም አቀፍ የፖለቲካ ኢኮኖሚ ፕሮፌሰርና በጆን ሆፕኪንስ ከፍተኛ የዓለም አቀፍ ጥናቶች የአፍሪካ ጥናቶች ስራ አስኪያጅ ዴቦራ ብራውቲጋም ዋሽንግተን ፖስት ጋዜጣ ላይ ያወጡት ጽሑፍ ዋሽንግተን ያሉ ሪፐብሊካውያንና ዴሞክራቶች ቻይናን አፍሪቃ ላይ የሰፈረች አዲስ ኢምፔሪያል ኃይል አድርገው ያዩታል። ይህም ለአፍሪካ መጥፎ እንደሆነ ይናገራሉ ካሉ በኋላ እውን ነገሩ እንደዛ ነው የሚል ጥያቄ በማቅረብ ጀምረዋል። የቀድሞው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ቻይና አፍሪካ ውስጥ ብዙም ሥራ የማይፈጥር እርባና ያለው ሥልጠና የማያስገኝ ለብዝበዛ የሚያመችና ዕዳ የሚከምር ብድር ትሰጣለች ሲሉ መክሰሳቸውን፣ ሂላሪ ክሊንተንም የውጭ ጉዳይ ሚኒስትር በነበሩበት ጊዜ ተመሳሳይ ንግግር ማድረጋቸውን፣ ቻይና ወደ አፍሪካ የራሷን ሠራተኞች እያስመጣች የአፍሪካ መሬቶችን እየተቀራመተች ወደ ሀገሯ ምግብ ለመላክ ትጠቀምበታለች በማለት አፍሪካውያን ከቻይና የእጅ አዙር ቅኝ አገዛዝ እንዲጠነቀቁ ማሳሰባቸውን ጸሐፊዋ ዴቦራ ብራውቲጋም ጠቅሰዋል። ቻይና በአፍሪካ ላይ ያላትን ሚና ያጠኑና የመረመሩ ምሁራን ግን የእኛ ፖለቲከኞች ስለ ቻይና የሚያምኑት ብዙ ነገሮች እውነት አለመሆናቸውን ለመገንዘብ ችለዋል ይላሉ ፕሮፌሰሯ። የሥራ ዕድልንና ስልጠናን ብንመለከት አፍሪካውያን በቻይና ዩኒቨርሲቲዎች እንዲማሩ ዕድል ይከፈታል። ቻይና ስኮላርሽፕ እየሰጠች ነው። አፍሪቃውያን ስለ ክህሎትና ቴክኖሎጂ ሲያስቡ ቻይናን እንደ ዋና አማራጭ አድርገው ያሉ ሲሉ በዌክ ፎርስት የቻይና በአፍሪቃ መዋለን ዋይ ፍሰትና የሰው ኃይል ልማት ፕሮግራም የፖለቲካ ሳይንስ ፕሮፌሰር ሊና ቤድ አብዳላ ገልጸዋል ይላል ዋሽንግተን ፖስት ላይ የወጣው ዘገባ። አፍሪቃ ውስጥ ባሉት የቻይና ውጥኖች ላይ ያለው የሥራ ዕድልን በሚመለከት የተደረጉት ጥናቶች እንደሚያመለክቱት ሶስት አራተኛ ወይም ከዚያ በላይ ሰራተኞች አፍሪካውያን ናቸው ይህም ጠቃሚ የንግድ ሥራ ነው ማለት ነው የቻይና የጨርቃጨርቅ ሠራተኞች በወር አምስት መቶ ዶላር ያገኛሉ በአብዛኛው የአፍሪካ አገሮች ሠራተኞች ከሚያገኙት የበዛ ነው ስለሆነም ኢትዮጵያን ወደ መሳሰሉት የአፍሪካ ሀገሮች እየጎረፉ ፋብሪካዎችን የመምሥረት ዕቅድ ያላቸው ቻይናውያን የአገራቸው ሠራተኞችን ወደ አፍሪካ ይዘው መሄድ ዕቅድ የላቸውም ይላሉ ካለፉት አስርተ ዓመታት ወዲህ በርካታ የዩናይትድ ስቴትስና የአውሮፓ ፋብሪካ ባለቤቶች ርካሽ ጉልበት ፍለጋ ወደ ቻይና እያመሩ የነበረውን ያህል የቻይና ኩባንያዎችም ርካሽ ጉልበት ፍለጋ ወደ ሌሎች አገሮች እያመሩ መሆናቸውን ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ጠቁመዋል። ቻይና ለአፍሪካ ሀገሮች የምትሰጠውን ብድር አስመልክቶ የቦስተን ዩኒቨርሲቲና ጆን ሆፕኪንስ ዩኒቨርሲቲ ምሁራን ቻይና እንደ ኤውሮፓን አቆጣጠር ከ2000 ዓ ም አንስቶ ወይም ከ18 ዓመታት ወዲህ ስለምትሰጠው ብድር ጥልቀት ያለው ጥናት አካሂዷል። በ15 ዓመታት ውስጥ ቻይና 95.5 ቢሊዮን ዶላር ብድር ለአፍሪካ ሰጥታለች። ጥናቱ ባመለከተው መሠረት ብድሩ በጠቃሚ ጉዳዮች ላይ ነው ያለው። የአፍሪካን ከባድ የመሠረተ ልማት ዝርጋታ ክፍተትን ለመድፈን ውሏል። 600 ሚሊዮን ለሚሆኑ አፍሪካውያን የመብራት ኃይል ተደራሽነት በሌለበት አህጉር ቻይና ከሰጠችው ብድር አርባ ከመቶ የሚሆነው በመብራት ኃይል ማፍለቅና መስመር ዝርጋታ ላይ ውሏል። ሰላሳ ከመቶ የሚሆነው ደግሞ በአፍሪቃ ተደቁሶ የነበረውን የመጓጓዣ መሠረተ ልማት ዝርጋታ ሥራ አገልግሏል። በእርግጥ በጥራታቸው ላይ ጥያቄዎች ይነሳሉ። በአጠቃላይ ሲታይ ግን የመብራት ኃይልና የመጓጓዣ መሠረተ ልማቶች የኢኮኖሚ እድገት መሠረቶች ናቸው። በዛም ላይ ቻይና የምትሰጠው ብድር ያነሰ ወለድ እንደሚያስከፍልና በረጅሙ ጊዜ የሚከፈል ነው ሲል ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሁፍ አስረድቷል። ጽሁፉ ስለ መሬት ቅርምት ሲያትት ደግሞ ቻይና የአፍሪካ መሬት እየዘረፈች ነው የሚለው ወሬ በአውሮፓ ሚዲያና በሌሎች በሰፊው እንደሚወራ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሁፍ ከጠቀሰ በኋላ ለሶስት ዓመታት ያህል ጥናት በተደረገው መሠረት ወሬው እየተሳሳተ መሆኑን ይገልጻል። ከማደጋስካር እስከ ሞዛምቢክ ዝምባብዌና ዛምቢያ እየተዘዋወርን ባደረግነው ጥናት መሠረት በቻይና ኩባንያዎች የተያዘው መሬት መጠን 240,000 ሄክታር ብቻ መሆኑን ይህም ሲዘገብ ከቆየው መጠን አራት ከመቶ ብቻ እንደሆነ ለመገንዘብ ችለናል ሲሉ ጥናቱን ያካሄዱት ምሁራን መናገራቸውን ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች ስርጭታችን እያገባደድን ነው። ቀደም ብለን በመግቢያችን ያስተዋወቅነውን የዩናይትድ ስቴትስ ምክር ቤት ያጸደቀውን የሕግ ውሳኔ ኤች አር 128 ዓላማ ምንነትና አፈጻጸም አስመልክቶ ከኮሎራዶ የኢትዮጵያዊ አሜሪካውያን ካውንስል ሊቀመንበር ዲያቆን ዮሴፍ ተፈሪ ጋር ያደረግነውን ቃለ ምልልስ በአየር ሰዓት ጥበት ምክንያት ልናቀርብ ስላልቻልን ይቅርታ እንጠይቃለን። በሌላ ጊዜ ይቀርባል። አሁን የትግርኛ ስርጭት ይቀጥላል። የአማርኛው እዚህ ላይ ያበቃ። ነገ ምሽት ላይ ከምሽት ሶስት ሰዓት ላይ ከልዩ ልዩ ዘገባዎች ጋር ጠብቁን። ያስተናገድናችሁ ባልደረባዊ ሰለሞን ክፍሌና እኔም አሉላ ከበደ ከብርሃን ኃይሉ ጋር ነበር። መልካም ምሽት ደናደረው።